ዶክተር አብርሃም አለሙ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ስነ ጽሑፍና ፎክሎር ክፍለ ትምህርት መምህርና የክፍለ ትምህርቱ ኃላፊ ነበሩ። አሁን እዚህ ዩናይትድ ስቴትስ፣ ካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ ውስጥ በአፍሪካ ምርምር ተቋም መምህር ናቸው። ዶክተር አብርሃም አለሙ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። በቀጥታ ወደ ጥያቄ ስገባ በአንድ ማህበረሰብ ውስጥ የቀልዶች ማህበራዊ ፖለቲካዊና ባህላዊ ፋይዳ ምንድን ነው? የቀልዶች ማህበራዊ እና ፖለቲካዊ ወይም ባህላዊ ፋይዳ እጅግ ጥልቅ ነው። ቀልድ ሲባል እንደዚሁ ለማሳቅ ዋዛ ፈዛዛ ቧልጥ ይመስላል፣ ግን ያ ማሳቁ ማዝናናቱ፣ ማዋዛቱ በውስጥ ይዞ የሚገኘውን መራር እውነት ለመሸፈን የሚያገለግል ብቻ ነው። ልክ ለሕፃናት የሚቀርቡ መድኃኒቶች ሹገር ወይም ስኳር ቅብ እንደሚሆኑት ማለት ነው። ቀልዶችን እውነት እርግጥ፣ ያዝናናሉ፣ ያስቃሉ፣ ያጫውታሉ፣ ያዋዛሉ። ነገር ግን ከዛ ማዋዛትና ማዝናናትና ማስደሰት ጀርባ ጥልቅ ቁብ ነገር የያዙ እጅግ በጣም ሀያል ባህላዊ መሳሪያዎች ናቸው ቀልዶች ሰዎች ወይም ማህበረሰቦች ጥልቅ ተቃውሟቸውን በአደባባይ በግልጽ ፊት ለፊት ሊጋፈጧቸው የማይቻሏቸውን ሀያል ነገሮች እንደ መንግስት፣ ያሉ ብትናገሪው ማስቀረቅ ሊያወርድሽ የሚችል በግልጽ ብትናገሪ እስር ቤት ሊከትሽ የሚችል በግልጽ ሐሳብሽን ብትገልጺ ሌላም አደጋ ሊያስከትሉ የሚችሉ ነገሮችን ሐሳብን ተቃውሞን ገልጾ ሊደርስ ከሚችሉ ችግሮች፣ ቅጣቶች ማስመለጫ ዘዴዎች ናቸው ቀልዶች። ይሄ መሳሪያ የባህል መሳሪያ አዊ ስሜትን መራር የሆኑ እውነቶችን በታላሚው ተደራሲ ዘንድ ይችላል ሊያስነሱ የሚችሉ ሀሳቦችን በጨዋታ መልክ በቀልድ መልክ በማዝናናት መልክ መግለጽ የሚችሉ ሀያል መሳሪያዎች ናቸው። እስቲ ከዚህ አኳያ በልዩ ልዩ መንግሥታት ላይ የተቀለዱ ቀልዶችን ለማስታወስ ስንሞክር በማን በማን ዘመን ቀልድ ይቀርብ ነበር? ከአጼ ቴዎድሮስ ዘመነ መንግሥት ጀምሮ አጼ ቴዎድሮስ ላይ፣ በዮሐንስ ላይ፣ አጼ ሚኒሊክ ላይ፣ ቀዳማዊ ላይ ኃይለ ስላሴ ላይ፣ በነ መንግሥቱ ኃይለማርያም ላይ በተለይ በመንግስቱ ኃይለ ማርያም እና በመለስ ዜናዊ ላይ የተነገሩ እጅግ በጣም የትየለለ የሆኑ ቀልዶች አሉ። እንደሚታወቀው እነዚህ መንግስታት እጅግ አምባ ገነኖች በመሆናቸው ሰዎች ሀሳባቸውን ፊት ለፊት መግለጽ አይችሉም። ተቃውሟቸውን ፊት ለፊት መግለጽ አይችሉም። መናገር አይችሉም። የታፈኑ ናቸው። ስለዚህ ሀሳባቸውን በቀልዶች ይተነፍሳሉ። በቀልዶች ተንፍሰው ቀልድ ተብሎ ያመልጡባቸዋል ማለት ነው። ለምሳሌ በደርግ ጊዜ የተነገረ እንደገና ያው ቀልዶች የሥነ ቃል ክፍሎች በመሆናቸው ለአንድ ዘመን ለአንድ ሁኔታ የተነገሩ ቀልዶች በሌላ ጊዜ ደግሞ ለሌላ ሁኔታ እንዲያገለግሉ ተደርገው ይሻሻሉና ይለወጡና ይቀርባሉ። ለምሳሌ በደርግ ጊዜ ተነግሮ የነበረ እንደገና ተሻሽሎ ለ ለኢህአዲግ መንግስት የተነገረ አንድ ቀልድ ልንገርሽ እንደ ቀልድ። ለምሳሌ በደርግ ጊዜ አንድ ጊዜ አንድ አህያ ፓርላማው ጽሕፈት ቤት የዱሮ የኢሰፓ ጽህፈት ቤት የነበረው ጆንትራ የሚባለው ጽህፈት ቤት አዳራሽ ታውቂዋለሽ? አለ እዛ ፊት ለፊት ተኝታ አልነሳም አለች አሉ። ቢቀጠቅጧት፣ ቢጠሯ፣ ቢደበድቧት ጦር መጥተው ምን ቢል ምንም አልነሳም አለች። በኋላ አንድ በጣም ብልህ የሆነ ሰው ተዋት፣ ተዋት እያለ የሮጠ መጣሉ። ተዋት፣ ያስነሳታለሁ እስቲ ምን አድርገህ ልታስነሳት እስቲ በልት ያስነሳት ሲሉት፣ ወደ ጆሮዋ ጠጋ ብሎ አንድ ነገር ሲላት አህያ ብድግ ብላ ሙሉ አትመሰለሽ፣ የኢሰፓ አባል ሊያደርጉሽ ነው። ይህንኑ ቀልድ አሁን በዚህ ዘመን የኢህአዴግ አባል ሊያደርጉሽ ነው፣ የባህዴን አባል ሊያደርጉሽ ነው፣ የኦፒዲዮ አባል ሊያደርጉሽ ነው እየተባለ ይቀለዳል። ይሄ ምን ማለት ነው? አህያ እንኳን የማትፈልገው ነገር፣ አህያ እንኳን በአባልነት የማትደግፈው ነገር ነው ሀሳቡ የማለት ነው። ውስጡ እጅግ በጣም ሀያል የሆነ መልእክት ያዘለ ነው። ስለዚህ ቀልዶች እንደዚህ አይነት መልእክት ያላቸው ውስጣቸው ትልቅ ቁም ነገር ያላቸው ማህበረሰቦችን በተለይ ኃይል ስልጣን ያላቸውን ክፍሎች ልካቸውን ለመንገር ቦታቸውን ለማስያድ በስልጣንሽ አላግባብ እንዳትጠቀሚ ባለሽ ነገር በሌሎች ላይ ፍትህ እንዳታጎድ በማህበራዊ ኑሮ ውስጥ ያለሽን ግንኙነት አላግባብ እንዳትጠቀሚበት ሁል ጊዜ ትክክለኛ ቦታ የሚያስይዙ ጥፋት ሲደረግ ደግሞ ወቀሳ የሚያቀርቡ ተቃውሞ የሚገልጹ የባህል መሳሪያዎች ናቸው። ቀልዶች ኢትዮጵያ ውስጥ ያለውን ሁኔታ ማህበረሰቡ አሁን ቀልዶችን እንደዚህ አይነት ስሜቶቹን የማንጸባረቁን ነገር እንዴት ያውታል? ለምሳሌ አሁን በስልጣን ላይ ያለውን መንግስት በምሳሌነት ይዘን ብንነሳ በመንግስት ላይ ማህበረሰቡ የመቀለድ ነገሩ እንዴት ነው ኢትዮጵያ ውስጥ ያለው? በዚህ ዘመን የኢትዮጵያ ሕዝብ ጤንነቱን ጠብቆ የኢትዮጵያ ህብረተሰብ ህብረተሰባዊ ህልውናውን ጠብቆ ከሚገኝባቸው ባህላዊ መሳሪያዎች አንዱ ቀልድ ነው። አፈናውን ስናይ ሀሳብን በግልጽ የመናገር በነፃነት የመናገር መብት ያለመኖሩን ስናይ ይሄንን የተነፈገውን መብት የሚያገኘው የሚተነፍሰው ብሶቱን ተቃውሞውን ከሚተነፈስባቸው ባህላዊ መሳሪያዎች አንዱ በቀልድ ነው ማለት ይቻላል። ስለዚህ በዚህ ዘመን እጅግ በጣም ተስፋፍቶ ነው የምናገኘው የቀልድ ጥበብ በኢትዮጵያ ውስጥ ምክንያቱም ያለውን ጫና የቀልድ ጥበብ መስፋፋቱ ራሱ በጣም ብዙ በዚህ መንግስት ላይ በዚህ መንግስትና በፖሊሲዎቹ ላይ የሚነገሩ ብዙ ቀልዶች መኖራቸው መንግስቱ ያለው መንግስት ያለው ስርዓት ምን ያህል አፋኝ መሆኑን የሚያሳይ ነው። በዚህ ምክንያት እንዳልኩት በጣም ተስፋፍቶ ነው የምናገኘው የቀልድ ጥበብ ብዙ ቀልዶች በየቀኑ የሚፈጠሩ ነው የሚመስል። እኔ ራሴ አዲስ አበባ ዩኒቨርሲቲ በነበርኩበት ጊዜ እዚህ መንግስት በስርዓቱ ላይ የተነገሩ እና ሌሎችንም ቀልዶችን አሰባስብ ነበር በምሳሌ መጣበት አለሁኝ የተወሰኑ ምሳሌዎችን መፈለጊ አይቀርም። ከዛ በፊት ግን ኢትዮጵያ ውስጥ እንግዲህ ማህበረሰቡ በየጓዳው በየሰፈሩ ነው የሚቀልደው እና ሌሎች ሀገሮችስ ስልጣን ላይ ባለው መንግስት፣ በሌሎች ጉዳዮች፣ ፖለቲካዊ ጉዳዮች ላይ እንዴት ነው ቀልድን የሚያስተናግዱት? ሌላው ክፍለ አለምና የመናገር ሀሳብን በነጻነት የመግለጽ ነጻነት ባለበት አገር የሚቀለዱ ቀልዶች ደግሞ እጅግ የባሱ ናቸው። አሁን ለምሳሌ አሁን በዚህ ባለንበት በአሜሪካ በኦባማ ላይ የሚቀለዱ ቀልዶች ኦባማን የራግላዊ ባህሪውን ጨምሮ ፖለቲካዊ አቋሙን ጨምሮ የሚነገሩ እጅግ በጣም ብዙ ቀልዶች አሉ። በየቤቱ፣ በየጓዳው በየጎርጓዳው ሳይሆን፣ በአደባባይ፣ በቴሌቪዥን በመገናኛ ብዙኃኖች፣ በፊልሞች፣ በሬዲዮ። ምንም የማይቀለድበት መስክ የለም። እኛ ሀገር የሚቻለው በየጓዳው ነው የሚቀለደው፣ በበይ መጠጥ ቤቱ ነው የሚቀለደው፣ በግል ከምታኪው ከምታምኙ ጓደኛ ሻ ሆነች ነው እንደዚህ አይነት ቀልዶችን የምትናገሪው ኢትዮጵያ ውስጥ። አለበለዚያ በለዚያ ሰምቶ አደሮች ስላሉ ብዙ አደጋ ያመጣሉ ተብሎ ስለሚፈራ፣ በሌላው አለም ነጻነት የምን ሀሳብን በነፃነት የመግለጽ መብት ባለባቸው ሀገሮች ግን በመገናኛ ብዙሀን በአደባባይ ይነገራሉ። የሚነገሩትም ለምንድን ነው? ያለውን ነፃነት የበለጠ ለማጠናከር ያለውን ዲሞክራሲያዊና ሰብአዊ መብቶች ለማጠናከር እንደ ቼክ እንደ ባላንስ ሆኖ ነው የሚያገለግሉት። እንዳፈነግጡ ባለስልጣናቱ ከዚህ ካለው ስርዓት አፈንጋጭ እንዳይሆኑ ከዛ ውጪ እንዳይሆኑ የመቆጣጠር ነገር ይሰራሉ እና የሚለየው ከኛ ሀገር እንዳልኩት በአደባባይ የሚነገሩ መሆናቸው ብቻ ነው። ዶክተር አብርሃም፣ ቀልዶች በአንድ ማህበረሰብ ውስጥ ከፖለቲካ ጉዳዮች አልፈው ምን ምንን ይዳስሳሉ? የሰው ልጆች የሚቀልዱት ተቃውሟቸውን የሚያሰሙት እነሱን ለመሰሉ ሰዎች ብቻ አይደለም፣ ለመንግስት ባለስልጣናት ብቻ አይደለም። ቀልዶች ፖለቲካዊ ብቻ አይደለም። ማህበራዊም ቀልዶች አሉ። በማህበራዊ ህይወት ውስጥ ትክክል ከሚባሉ ምግባራት የሚያፈነግጡ ሰዎች የሚሸነቆጡባቸው፣ የሚንቋሸሹባቸው መሳቂያ መሳለቂያ መላገጫ የሚሆኑባቸው ብዙ ማህበራዊ ቀልዶች አሉ። ጾታዊ ናቸው። ለምሳሌ ወንዶች በሴቶች ላይ ይቀልዳሉ፣ ሴቶች በወንዶች ላይ ይቀልዳሉ። በትዳር ውስጥ የትዳርን ስነ ምግባር የማያሟሉ ወንዶችና ሴቶች የሚቀለዱባቸው የሚንቋሸሹባቸው አያሌ ቀልዶች አሉ። ባህላዊ ቀልዶች አሉ። ሃይማኖታዊ ቀልዶች አሉ። የሰው ልጆች በአማልክቶቻቸው በአምላካቸው ላይ ሁሉ ይቀልዳሉ፣ ብሶታቸውን ምሬታቸውን ይገልጻሉ። አምላካቸው ብሶታቸውን ካሰማቸው ሲቀር፣ ፍትህ ሲያጓድልባቸው፣ ወይም በምድር ላይ ፍትህ ሲጓደልባቸው፣ ምን ነው እያየህ ዝም አልከኝ ወይ፣ ውረድ ወይ ፍረድ የሚሉባቸው ብዙ ቀልዶች አሉ ተቃውሟቸውን የሚገልጹባቸው። ስለዚህ ቀልዶች በፖለቲካው መስክ ብቻ ሳይሆን በማህበራዊ ህይወት፣ በባህል ውስጥም ባህላዊ ቀልዶች ሃይማኖታዊና በጣም ብዙ ናቸው። ይሄ የሚያሳየው የቀልዶችን ፍቱን መሳሪያ መሆን ነው። ቀልዶች እያዋዙ በማር የተለወሱ መድኃኒቶች ናቸው። እንደ ህፃናት መድኃኒቶች በስኳር የተሸፈኑ መድኃኒት ናቸው። የልብ አውጥቶ ለመናገር አንጀት ለማራስ የሚያስችሉ መሳሪያዎች፣ ጥበቦች ናቸው። መነሻቸው ይታወቃል ኦ የሚሰራጩት እነዚህ ቀልዶች በቃል ነው፣ በንግግር ነው። በቃ አንድ ቦታ አንድ ሰው ይፈጥራቸዋል። ሁሉ ጊዜ መነሻቸው አንድ ቦታ ነው። ሁሌም ያን መነሻ ግን የሚያውቀው የለም። ለምን ከታወቀ አደገኛ ነው ዋናው ጠቃሚ ፍጹም መድኃኒትነታቸው መፍትሄነታቸው እኮ እዚህ ላይ ነው። ማን እንደሚፈጥራቸው አይታወቅም። ቀልድ ነው ተብሎ፣ ቀልድ ነው የሚለው ቃሉ ራሱ ፍቃድ ነው፣ ላይሰንስ ነው። ቀልድ ነው መናገር አይከለከል መቼም። ምን ይሄ እኮ ቀልድ ነው፣ ምንም እኮ ዝም ብዬ ለማሳቅ የተናገርኩት ነው ይልሻል። አሁን አንዳንድ ሰው የልቡ ሊናገርሽና አንችናደጅ እንዴ ምናምን እንዴት እንዲ ትለኛለሁ ይንትኛለ ስ ቀልዴን እኮ ነው ይልሻል። ቀልዴን እኮ ነው ውስጣዊ ስሜትን ተናግሮ በነፃነት የማምለጥ ፍቃድ ማግኛ ነው። ፍቃድ ነው። አሁን አባ ገብርሃን እንዲ ያሉ መረራ ጉዲና እንዲ ያለ መረራ ጉዲና በጣም ብዙ ፖለቲካዊ ቀልዶች ይናገር ብሎ ሰው ሁሉ የራሱ ቀልድ ይናገርና መረራ ነው ያለው ይለዋል። እኔ አንድ ጊዜ መረራ አንተ እንደዚህ ብለሃል እንዴ? እኔ እኮ ኢህአዴግ ነገር ይገርመኛል። አቅም የሌለውን አቅም ግንባታ ያረጋል አፍ የሌለውን አፈ ጉባኤ ያረጋል አለ ተባለ እና አንተ ለእንዴ እንዲ ያልከው መረራ ዚ ባኬ እንደዚህ አላልኩ መሪ ስለዚህ መነሻቸውማ ከታወቀ ምንጫቸው ከታወቀማ ፍቱን መሳሪያ ነታቸው ይቀራል። የማስመለጣቸው ነገር ይቀራል። ግን ምንጫቸው እንዲታወቅ አይደረግም። ምንም እንኳን ቀልዶቹ የሚነገሩት ለአንድ አካባቢ ቢሆንም በአንድ ጊዜ በሁሉም ቦታ አገር፣ መንደር፣ ሰፈር ሳይቀርብ አንድ ላይ ሲነገር ይሰማል። እንዲህ እንደ አሁኑ ማህበራዊ ሚዲያ ሳይስፋፋ አይነተኛው ማለትም ሜንስትሪም ሚዲያው እንደ ልብ በሌለበት ያሉትም እንዲ ያሉ ቀልዶችን በማያቀርቡበት ሁኔታ ቀልዶች ከዳር እስከ ዳር ተዳርሰው ይደመጣሉ። ለመሆኑ እንዴት ነው እነዚህ ቀልዶች የሚዳረሱት? ቀልዶች ብቻ አይደሉም፣ ጠቅላላ ትረካዎች እንደዚህ ናቸው። ልክ እንደ ሰው ልጅ ተጓዥ ናቸው። የሰው ልጅ የደረሰበት ሊደርስበት የሚችልባቸው ቦታዎች ሁሉ ይሄዳሉ። ለምሳሌ በጣም የሚያስደንቀው ነገር በሁለት በባህል ወይም በመልክአ ምድር የማይገናኙ ልዩ ልዩ በቋንቋ የማይገናኙ ልዩ ልዩ ህዝቦች ተመሳሳይ ትረካዎችን ሊደርጉ ይችላሉ። ይሄ የትረካዎች ልዩ ባህሪ ነው። ማብራሪያው ምንድን ነው? ምክንያቱም ትረካዎች ከሰዎች ጋር ተጓዥ በመሆናቸው ነው። በኢትዮጵያ ውስጥ ያሉት ቀልዶችማ አዲስ አበባ ዛሬ የተነገረው ቀልድ ዛሬ ጠዋት አዲስ አበባ የነበረ ሰው እኮ ዛሬ ማታ ድሬዳዋ ገብቶ ዘጠኝ ሺህ ቀልዶችን ተናግሮ ሊያድር ይችላል። በጣም ነው ማመሰግነው። ምንም ማለት ነው።